ማንም ሰው ሐሳቡን በሰላማዊ መንገድ በመግለጹ ምክንያት መሞት የለበትም ሲሉ በኢትዮጵያ የዩናይት ስቴትስ የተራድኦ ድርጅት ዲሬክተር ሌዚስ ሪድ አስታወቁ። መንግሥትና አደባባይ የወጡ ሰልፈኞች ለመነጋገር ሰላማዊ መንገድ እንዲፈልጉ፣ እርስ በርሳቸውም እንዲደማመጡ ጥሪ አቅርበዋል። የኢትዮጵያው ዘጋቢያችን እስክንድር ፍሬው ዝርዝሩን ይዟል። የዩናይትድ ስቴትስ ዓለም አቀፍ የልማት ተራድኦ ድርጅት ዩኤስኤአይዲ የኢትዮጵያ ዳይሬክተር ሌስሊ ሪድ ስለ ኢትዮጵያ የተቃውሞ ሰልፎች ያነሱት በአዲስ አበባ በተከበረውና በርካታ እንግዶች በተገኙበት ዓለም አቀፍ በዓል ላይ ነው። በኢሊሊ ሆቴል በተከበረው ዓለም አቀፍ የሰብአዊነት ቀን ላይ ያደረጉትን ንግግር የጀመሩትም በኢትዮጵያ የአሜሪካ አምባሳደር የሆኑት ፓትሪሺያ ሀስላክ መገኘት አለመቻላቸውን በመግለጽና የእርሳቸውን ሰላምታ በማቅረብ ነው። ዳይሬክተሯ በንግግራቸው ሰብአዊነት ሁሉንም ሊያስተሳስር እንደሚገባ አስታውሰዋል። አንድ ሰብአዊነት የሚለው የዘንድሮው በዓል መሪ መፈክርም ይህንኑ እንደሚያንጸባርቅ አመልክተዋል። ዛሬ ከየትኛውም ሀገር ከየትኛውም እምነት ብንመጣ፣ የኋላ ታሪካችን ምንም ይሁን ሰብአዊነትን እንደምንጋራ ራሳችንን ማስታወስ አለብን። አንድ ሰብአዊነት የሚለው የዚህ ዓመት መሪ መፈክርም የጋራ ትስስር እንደ ሰብአዊ ፍጡሩም የጋራ ግዴታና ቁርጠኝነት እንዳለን ይነግረናል። አንዳችን ሌላችንን እንድንከባከብ፣ ድጋፍ የሚሹትን እንድንደግፍ፣ እንዲሁም እርስ በርሳችን እንድንደማመጥ። በኢትዮጵያ የተለያዩ አካባቢዎች ስለተካሄዱ ሰልፎች ያነሱትም ከዚሁ መደማመጥ ከሚለው ሀሳብ ጋር አያይዘው ነው። ሀሳቡን በሰላማዊ መንገድ ስለገለጸ ማንም ሰው መሞት የለበትም ነው ያሉት። በቅርብ ሳምንታት በኢትዮጵያ ሰዎች ድምጻቸው እንዲሰማ እንደሚፈልጉ ተመልክተናል። በመንግስት ስልጣን ላይ ያሉትና ጎዳና ላይ ሰልፍ የወጡት ሰዎች ለመነጋገር ሰላማዊ መንገድ እንዲፈልጉ እርስ በርስ እንዲደማመጡ አሳስባለሁ። ሀሳቡን ወይም ሀሳቧን በሰላማዊ መንገድ በመግለጻቸው ማንም ሰው ፈጽሞ መሞት የለበትም። በአዲስ አበባ የሚገኘው የዩናይትድ ስቴትስ ኤምባሲ ከሁለት ሳምንታት በፊት ያወጣው መግለጫም ተቀራራቢ ሀሳብ የተንጸባረቀበት ነው። ተቃዋሚዎችን ጨምሮ የሁሉም ዜጎች በሰላም የመሰብሰብና ሀሳባቸውን የመግለጽ ህገ መንግስታዊ መብት እንዲከበርም ጠይቆ ነበር። ሰሞኑን መግለጫ የሰጡ የተለያዩ ተቃዋሚ ፓርቲዎችም መንግስት የኃይል እርምጃ ከመውሰድ እንዲቆጠብ ህዝቡን እንዲያዳምጥና ለጥያቄዎችም ምላሽ እንዲሰጥ አሳስበዋል። ሰላማዊ ሰልፎቹ ሰላማዊ እንዳልነበሩ የገለጸው መንግስት በበኩሉ የጸጥታ ኃይሉ የተጋፈጠውም ከታጠቁና የእጅ ቦምቦችን የመሳሰሉ መሳሪያዎች ከያዙ ሰዎች ጋር ጭምር እንደነበር አስታውቋል። የጸጥታ ኃይሎች ራሳቸውን ለአደጋ በማጋለጥ ጭምር ህግ የማስከበር ኃላፊነታቸውን እንደተወጡም ነው ያመለከተው። ለአሜሪካ ድምፅ ሬዲዮ እስክንድር ፍሬው ከአዲስ አበባ